ሰዎች ለሰዎች ባለፉት 35 ዓመታት በኦሮሚያ፣ አማራ፣ ትግራይ ሐራሪና ደቡብ ክልሎች በተለያዩ የልማት የአቅም ግንባታና ሰብዓዊ ስራዎች ሲንቀሳቀስ እንደነበረ በጋዜጣዊ መግለጫው ተወስቷል። ዘንድሮ ለሚያካሂዳቸው የተለያዩ የልማትና የአቅም ግንባታ ሥራዎችም ወደ 300 ሚሊዮን የሚጠጋ ብር መመደቡን ዛሬ ይፋ አድርጓል። ሚስተር ፒተር ሬነር የድርጅቱ የቦርድ ዳይሬክተር በ2017 በተለያዩ የኢትዮጵያ አካባቢዎች ምን ለመስራት እንዳቀድን የተወሰነ ማብራሪያ ልሰጣቸው ወዳለው በተለያዩ አካባቢዎች ለመስራት ላቀድ ነው ስራ 12.4 ሚሊዮን ዩሮ ወይም ደግሞ ወደ 300 ሚሊዮን የሚጠጋ ኢትዮጵያ ብር መድበናል። ይህ ከጀርመን ፋውንዴሽን እና ከኦስትሪያ እህት ድርጅት የተገኘ ነው። በዚህ ዓመት የሀያ ትምህርት ቤቶች የግንባታ ስራ እናጠናቀቃለን። በአጠቃላይ በምናካሄዳቸው ስራዎች 2.2 ሚሊዮን ኢትዮጵያውያን ተጠቃሚ ይሆናሉ። በጽሑፍ በወጣው ዝርዝር ጋዜጣዊ መግለጫም በጤና ዘርፍ ለ1ሺ የሚሆኑ የአይን ህሙማን ቀዶ ጥገና ማድረግ ወደ ሶስት መቶ ሺህ ለሚሆኑ ህጻናትና እናቶች የክትባትና የጥገኛ ተህዋሲያን መድኃኒት እደላ እንደሚካሄድ ተገልጿል። በቤተሰብ ምጣኔና በኤች አይ ቪ ኤድስ መከላከልም ስራዎችን ታቅዷል። ከዚህ በተጨማሪ በንጹህ መጠጥ ውሃ አቅርቦት፣ በዘላቂ የመሬት አያያዝና የሰው ኃይል ስልጠና የሚሰሩ ስራዎችም ተዘርዝሯል። መድረኩ ለጥያቄና መልስ ክፍት ሲሆን፣ ባለፉት ዓመታት በድርጅቱ የሙስና ቅሌት እንዳለ በጀርመን መገናኛ ብዙሃን መዘገቡ ይታወቃል። ይህ በለጋሾቻችሁ ላይ ተጽዕኖ አልፈጠረም ወይ ተብሎ ከዶቸቨለ ለቀረበ ጥያቄ ሙኒክ በሚገኘው የጀርመን ፋውንዴሽን ኃላፊና የቀድሞው የሙኒክ ከንቲባ ሚስተር ክርስቲያን ኦደ ተከታይን ብለዋል። እውነት ለመናገር ችግር ተፈጥሮ ነበር። ባለፉት ዓመታት በድርጅቱ አስቸጋሪ ሁኔታ ተፈጥረው ነበር። አሁን ግን አስደሳች ዜና ነው ያለው። ሁሉም ነገር ተስተካክሎ በግል ለጋሾች የሚሰጡን እርዳታ በ11 በመቶ ከፍ ብሏል። እውነት ነው ችግር ነበረ። አሁን ግን ችግሩ አብቅቷል። በአሁኑ ጊዜ ጀርመን ከሚገኙ ሚዲያዎችና ኢንተርፕራይዞች ብዙ ድጋፍ አለን። ብዙ ጀርመናውያን እዛው የሚኖሩ ስደተኞችን መርዳት ብቻ በቂ እንዳይደለ ተገንዝበዋል። በአፍሪካ የሚካሄዱ ልማቶችን መደገፍ አስፈላጊ ነው። ይህ ደግሞ የአውሮፓውያንም የጀርመናውያንም ፍላጎት ነው። በአሁኑ ሰዓት ጀርመናውያን ይህ በሚገባ ተገንዝበዋል። በመሆኑም ሰዎች ለሰዎች ድርጅትን በተጠናከረ መልኩ ለማገዝ ዝግጁ ናቸው። ይህ መልካም ዜና ነው። ሆኖም ግን አስቸጋሪ ዓመታት እንዳሳለፍን እርግጥ ነው። አመሰግናለሁ። ሚስተር ክርስቲያን ኦደ በቀድሞው የድርጅቱ መስራች ዶክተር ካርል የዛሬ 20 ዓመታት የአብሮ ንስራ ጥያቄ እንደቀረበላቸውና አሁን ከሙኒክ ከንቲባነት በጥሮታ ሲሰናበቱ ከድርጅቱ ጋር አብረው እየሰሩ እንደሆነም አብራርተዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። keadis ababam